አውሮፓና ጀርመን። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይን ማየር ከጥቂት ወራት በፊት ባቀረቡት ጽሑፍ ባለፉት ሁለት አስርት ዓመታት ሀገራቸው በዓለም አቀፍ መድረክ የምትጫወተው ሚና በእጅጉ እንደተለወጠ አስታውቀው ነበረ። ሽታይንማየር በአሜሪካን የውጭ ፖሊሲና በዓለም አቀፍ ጉዳዮች ላይ በሚያተኩረው ፎሪን አፌርስ በተባለው የአሜሪካን መጽሔት ላይ እንዳስነበቡት ሁለቱ ጀርመኖች ከተዋሃዱበት ከጎርጎሮሳዊው 1990 ወዲህ ኢኮኖሚዋ ትልቅ እምርታ ያሳየው ጀርመን በውጭ ፖሊሲ ረገድ እምብዛም ጎላ ብሎ የሚታይ ቦታ አልነበራትም። ከተወሰኑ ዓመታት ወዲህ ግን ይህ መለወጡን ነው ሽታይንማየር በጽሁፋቸው የገለጹት። ከጎርጎሮሳዊው 1998 ዓ ም አንስቶ በአራት የጀርመን ካቢኔዎች ውስጥ ያገለገሉት ሽታይንማየር ጀርመን አሁን በዓለም መድረክ አዲስ ሚና እየተጫወተች ነው ይላሉ። በዓለም ዙሪያ የሚካሄዱ በርካታ ግጭቶች በሰላማዊ መንገድ እንዲፈቱ በሚካሄዱ ዲፕሎማሲያዊ ጥረቶች ውስጥ ሀገራቸው የበኩሏን አስተዋጽኦ እንደምታደርግ በዚህ ረገድ በተደጋጋሚ ከኢራን፣ ዩክሬን፣ ኮሎምቢያ፣ ሊቢያ፣ ማሊ፣ ሶሪያ እና በባልካን ሀገራት የተፈጠሩ ግጭቶችን ለመፍታት ሀገሪቱ ያካሄደቻቸው ዲፕሎማሲያዊ ጥረቶች ተጠቃሽ መሆናቸውንም ያስረዳሉ። ከአውሮፓ በኢኮኖሚ እድገት ግንባር ቀደሙን ስፍራ የምትይዘው ጀርመን በዓለም አቀፍ ደረጃ ወታደራዊ ተሳትፎዋ ዝቅተኛ መሆኑ ግን ያስወቅሳታል። የፖለቲካ ሳይንስ ምሁርና የሕግ ባለሙያው ዶክተር ለማ ይፍራሸዋ ጀርመን ከፍተኛ ተጽዕኖ ማድረግ የምትችል ሀገር በመሆኗ ይስማማሉ። እሳቸውም የወታደራዊ ተሳትፎዋን ድክመት ሳያነሱ አላለፉም። ጀርመን ዛሬ በማያጠያይቅ ሁኔታ የአውሮፓን ፖለቲካ ተጽዕኖ የምታሳድር ሀገር ነች። ከፈረንሳይ ጋር በኢኮኖሚ ጠንካራ ሀገር ነች። ዛሬ የጀርመን በአውሮፓ ደረጃ ጎልቶ መታየት ትላንት የተፈጠረ ሳይሆን ለረዥም ጊዜ ሲካሄድ የቆየ ነው። ጀርመን ከድሮም ጀምሮ በዓለምና በአውሮፓ ደረጃ ያላት የፖለቲካ ሚና ምን መሆን እንዳለበት በቋሚነት ሲሰራበት የነበረ ነው። በእርግጥ የኢኮኖሚና የፖለቲካ የበላይነት አለ። ወታደራዊው ጋር በምንመጣበት ጊዜ ትንሽ አስቸጋሪ ሁኔታ ቢያንስ ቅድሞ ሁኔታዎች ገና አልተሟሉም የሚል እምነት አለኝ። ከሁለተኛው የዓለም ጦርነት በኋላ ጦርነት የሚለውን ቃል ከመዝገበ ቃላቷ የሰረዘች ያህል የምትቆጠር የነበረችው ጀርመን ከጦርነቱ በኋላ ዓለም አቀፍ ኃይሎች በተሳተፉባቸው ሁለት ጦርነቶች ብቻ ነው የተካፈለችው በኮሶቮና በአፍጋኒስታን። በኢራቁ ጦርነት ግን አልተሳተፈችም። ሀገሪቱ እስከዚያን ጊዜ ድረስ ተሳትፎዋ ተገድቦ የቆየው ለምን ይሆን ዶክተር ለማ? ከሁለተኛ ዓለም ጦርነት በኋላ ጀርመን ምንም አይነት በወታደራዊ እንቅስቃሴ ውስጥ ምንም አይነት ነገር እንዳታስፋፋ ሀገራዊ ልዕልና አልነበራትም። ሀገራዊ ልዕልናዋን ያገኘችው ሁለቱ ጀርመኖች ከተቀላቀሉ በኋላ ነው። ትተዳደር የነበረችው በአራቱ ድል አድራጊ ሀገራት ነው። ያ ማለት አሜሪካ፣ ፈረንሳይ፣ ኢንግላንድ በዚህ በምዕራቡ በኩል በምስራቁ በኩል ደግሞ ራሺያ አድርጎ ጀርመንን ለአራት ድል አድራጊ አገሮች ተከፋፍላ ነው በማልታ ውል ስምምነት የቆየችው። ያ ማለት ጀርመን የራሷን ልዕልና አላገኘችም ነበር። ስለዚህ ጀርመን ከሁለተኛ ዓለም ጦርነት በኋላ ልዕልና ስላልነበራት ወታደራን አልገነባችም፣ የአቶም ኃይል የላትም። በእኔ አመለካከት በሀያላን መንግስታቱ የዚህ የጸጥታ ምክር ቤት አባላት በኩል ሪዘርቬሽን አለ ይመስለኛል። ትንሽ እኒህ ትንሽ እንጠብቃት የሚል ነገር አለ። ባለፉት ሀያ ዓመታት ውስጥ ግን ይህ ተለውጧል። የጀርመን ዓለም አቀፍ ተሳትፎ በሂደት እያደገ ነው። በወታደራዊ ተሳትፎዋ መቀነስ የምትተቸው ጀርመን አሁን በዓለም አቀፍ ደረጃ ስሟን አጉልተው የሚያወጡና የሚያስመሰግኗት ተግባራት አሉ። ከእነዚህም መካከል ባለፈው ዓመት በርካታ ስደተኞችን ማስገባቷና የዛሬ ስምንት ዓመት ገደማ የጋራው ገንዘብ ዩሮ የገጠመውን ቀውስ ለመፍታት የሄደችበት መንገድ ይገኙበታል። የሩሲያው ፕሬዝደንት ቭላድሚር ፑቲን ከሁለት ሳምንት በፊት ፓሪስን ለመጎብኘት አቅደው ነበረ። ይሁንና የፈረንሳዩ ፕሬዚዳንት ስለ ሩሲያ በሰጡት አስተያየት ምክንያት ፑቲን ጉዟቸውን ሰርዘው በርሊን መጡ። ሞስኮ ክሪሚያ የተባለችውን የዩክሬን ግዛት ገንጥላ ከወሰደች ከጎርጎሮሳዊ 2014 በኋላ ፑቲን በርሊን ሲመጡ የዛሬ ሁለት ሳምንቱ ጉብኝታቸው ለመጀመሪያ ጊዜ መሆኑ ነው። ባለፉት ጊዜያት የዩክሬንንና የሩሲያን ውዝግብ ለመፍታት ጀርመንና ፈረንሳይ በጋራ ዓለም አቀፍ ጥረቶች ሲያካሂዱ ቆይተዋል። ይሁንና ውዝግቡን ለመፍታት ሚኒስክ ላይ ዩክሬንና ሩሲያ የተፈራረሙት የተኩስ አቁም ስምምነት የትም አልደረሰም። የጀርመን መራሂተ መንግስት አንጌላ ሜርክል ጉዳዩን እንደገና ለማንቀሳቀስ ከፈረንሳዩ ፕሬዝዳንት ፍራንሷ ኦሎንድ፣ ከሩሲያው ፕሬዝዳንት ቭላድሚር ፑቲንና ከዩክሬኑ ፕሬዝደንት ፔትሮ ፖሮሼንኮ ጋር በርሊን ውስጥ ያካሄዱት ውይይት ጀርመን በዓለም አቀፍ ደረጃ የምትጫወተው ሚና አንድ ምሳሌ ተደርጎ ሊወሰድ ይችላል። ዶክተር ለማ ጀርመን በዓለም አቀፍ ደረጃ ተሳትፎዋን ለማሳደግ የተገደደችባቸው ምክንያቶች አሉ ይላሉ። አንዱ የዚህ የፖለቲካ ለውጥ ሁሉ ቦታ መገኘት አለብን እኛም ትንሽ ከዛ አንዱ አካል መሆን አለብን እዛ አካባቢ ከሚጫወቱት ሰዎች አንዱ አካል መሆን አለብን የሚለው በራስ መተማመን፣ የኢኮኖሚ አቅሙ፣ የአውሮፓ ማህበረሰብ የመሪነት ሚና መጫወቱ ለጀርመን ትልቅ ሚና ተጫወቷል። በተለይም ከሁለት ሺህ ሰባት የዚህ የገንዘብ መዋዥቅ ፖለቲካ በጥሩ ፖለቲካ ያስተካከሉት ዶክተር አንገላ ሜርከል በዓለም ላይ ጥያቄ ውስጥ አይገባም፣ ጥሩ ሚና ተጫውተዋል። የዓለምን የኢኮኖሚ ገበያ አረጋግተዋል። ነገር ግን ይሄ ነገር በዚህ ከቀጠለ የወታደራዊ ኃይሉን ለመውሰድ ጀርመን በአንድ በኩል ፍላጎቱ ፍላጎቱና የገንዘብ አቅሙ አለ በአመራር ደረጃ። በሌላ በኩል ደግሞ ሕዝብ ይዞ ያልተጓዘ ፖለቲካ ለድል አይበቃም። የጀርመን ሕዝብ በጀርመን መሪነት በአሁኑ ወቅት መሪያቸው የምታደርገውን ነገር ሙሉ ለሙሉ ይደግፋል በእውነት ተጠይቆ መልስ ቢታይበት ወይም ወደፊት የሚታይ ነገር ይሆናል። አይመስለኝም። በአገር ውስጥ ፖለቲካና የጀርመን ፍላጎትን በመጠበቅ ዶክተር አንገላ ሜርከል ተቀባይነታቸው ሙሉ በሙሉ ቢኖርም በውጭ ፖለቲካ ላይ የጀርመን ህዝብ ትንሽ አሁንም ያለመደሰት አለ። ምናልባት ከመሀል ወደ ቀኝ ያለው የፖለቲካ ክንፍ ደስ ሊለው ይችል ይሆናል። በጎርጎሮሳዊው 1946 የተባበሩት መንግስታት ድርጅት ሲመሰረት የሁለተኛው ዓለም ጦርነት ተሸናፊ ጀርመን ምንም ሚና አልነበራትም የሚሉት ዶክተር ለማ የሁለተኛው ዓለም ጦርነት ተሸናፊ በመሆኗ ሀገሪቱ በጸጥታው ጥበቃ ምክር ቤት ውስጥ ቦታ እንዳልተሰጣት ያስረዳሉ። ጦርነቱ ትቶት ያለፈው ጠባሳ ጀርመኖች ለተወሰኑ ዓመታት አንገታቸውን ቀና አድርገው እንዳይሄዱ ማድረጉንም ይናገራሉ። አሁን ኢኮኖሚዋ የተጠናከረውና በአውሮፓ ህብረትም ሆነ በዓለም አቀፍ መድረክ ተሰሚነቷ እየጎላ የሄደው ጀርመን የጸጥታው ጥበቃ ምክር ቤት አባልነትን ለማግኘት ግፊት ማድረግ ከጀመረች ዓመታት አልፈዋል። ግን ይህ ምኞቷ እስካሁን አልተሳካላትም። ምክንያቱ ምን ይሆን? የውጭው ኃይል ጀርመንን በሁለት ዓይን ቀንና ሌሊት ነው የሚያየው። እንቅስቃሴው ያ ማለት ጀርመን ፍጹም ካለፈው ፖለቲካዋ ቀይራ የአውሮፓ ፖለቲካ ማራመድ አለባት። ምንም በማያዳግም ሁኔታ ወደኋላ ላለመመለሷ የዓለም ህብረተሰብ እርግጠኛ መሆን ይፈልጋል። የጀርመን ህዝብ ለአውሮፓም አንድነት ሆነ የዓለምን ፖለቲካ ኃላፊነት ለመውሰድ የህብረተሰቡ ዝግጁነት አለ ወይ? ዛሬ ጀርመን ውስጥ የተለያዩ ምልክቶች ይታያሉ። አይ እኛ ከአውሮፓ እንውጣ፣ ይሄ የጋራ ገንዘቡ አያዋጣንም፣ እንደውም ጀርመን በሌሎች ተይዛ ነው ያለችው የሚሉ ቡድኖች አሉ። ሌላው የቀኝ ክንፍ አክራሪ የሆኑ ፓርቲዎች ዛሬ ጀርመን ጀርመን የሚሉ እየተወለዱና በህዝብ ዘንድ ተቀባይነት እያገኙ ነው። እነዚህ ነገሮች ቶሎ ብሎ የድሮውን ትውስታ ያነሳሉ። ከዚህ አኳያ ጀርመን በኢኮኖሚ በኩል የደረሰችበትን ድል በወታደራዊ ደረጃ እንቅስቃሴ ውስጥ አቀናበራለሁ የሚለው የተገኘውን ድል ጥያቄ ውስጥ እንዳያስገባ መጠንቀቅ ያለባቸው ይመስለኛል። የጀርመን ዓለም አቀፍ ሚና ዲፕሎማሲያዊ ጥረት፣ ሽምግልናና ንግግር አስፈላጊ ሆኖ ከተገኘ ደግሞ ማስፈራራት ጭምር ሊሆን ይችላል። ጀርመናውያን በክብ ጠረጴዛ መነጋገር ሁሉንም ችግር ያስወግዳል ብለው አያምኑም፤ እንደዚሁ ሁሉ መተኮስም መፍትሄ ነው ብለው እንደማያስቡ የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ፎሪን አፌርስ በተባለው መጽሔት ላይ ባወጡት ጽሁፍ አስነብበዋል። በሌላ አባባል የጀርመን የውጭ ፖሊሲ ሚዛኑን የጠበቀ አሰራር መከተል ነውም ብለዋል። አድማጮች፣ የዛሬው አውሮፓ ና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።